የአፍሪቃ የልማት ባንክ ባለፈው ሐሙስ፣ ዋና ጽሕፈት ቤቱ በሚገኝባት በኮድ ዲቮር የአቢዣን ከተማ ባካሄደው ስብሰባ ላይ አዲስ ፕሬዝደንት መረጠ። ዘንድሮ 50ኛ ዓመቱን የያዘው የአፍሪቃ የልማት ባንክ በአህጉሩ ድህነትን ለመታገልና የአህጉሩን ሕዝቦች ኑሮ ለማሻሻሉ ተግባር ትኩረት ሰጥቶ ተንቀሳቅሷል። እንደ አውሮፓውያን ዘመን አቆጣጠር የፊታችን ነሐሴ 31 የሚሰናበቱትን የአፍሪቃ ልማት ባንክ ፕሬዚደንት ሩዋንዳዊው ዶክተር ዶናልድ ካቤሩካን ለመተካት በአቢዣን ኮትዲቯር በተደረገው የምርጫ ሂደት ላይ ናይጄሪያ፣ ኢትዮጵያ፣ ኬፕ ቨርዴ፣ ቱኒዚያ፣ ቻድ፣ ሰራሊዮን፣ ዚምባብዌ ና ማሊ እጩዎቻቸውን አቅርበው ነበር። ከቀረቡት ስምንት እጩዎች መካከል ሶስቱ ማለትም የናይጄሪያ ተሰናባች የግብርና ሚኒስትር አኪን ውሚ አደሴኒ የኢትዮጵያ ፋይናንስ ና የኢኮኖሚ ልማት ሚኒስትር አቶ ሱፊያን አህመድ ና ብቸኛዋ ሴት ተወዳዳሪ የኬፕ ቨርዴ ፋይናንስ ሚኒስትር ክርስቲና ዱዋርቴ ከፍተኛ የማሸነፍ እድል እንደነበራቸው የስብሰባውን ሂደት የተከታተሉት ተንታኞች ገምተው ነበር። ዶይተቬለ በአቢዣን ያነጋገራቸው ለንደን የሚገኘው አይሲ ፓብሊኬሽን የተባለው የአሳታሚ ድርጅት ኃላፊና የምጣኔ ሀብት ባለሙያ ኦማር ቤን የደር የአፍሪቃ ልማት ባንክ የአህጉሩን ምጣኔ ሀብት የሚያራምድ ፕሬዚደንት እንደሚያስፈልገው አስረድተዋል። የተጠቀሱት እጩዎች በጠቅላላ በጣም ችሎታ ያላቸው ናቸው። ለምሳሌ የኢትዮጵያ ፋይናንስና የኢኮኖሚ ልማት ሚኒስትር ባለችሎታ ናቸው። እንደሚታወቀው ኢትዮጵያ በአፍሪቃ ፈጣን እድገት ካሳዩት ሀገራት መካከል አንዷ ናት። የኬፕ ቨርዴዋ ክሪስቲና ዱዋርቴም እንዲሁ ከፍተኛ ችሎታ አላቸው እና አንዱ እጩ ከሌላኛው በነዚህ በነዚህ ጉዳዮች ይበልጣል ብሎ ለመናገር አዳጋች ይሆናል። ስለዚህ ባንኩ የሚመርጠው መሪ በአሁኑ ጊዜ የተጀመረውን ተሃድሶ የሚያስቀጥል፣ በዓለም አቀፍ ደረጃም የአህጉሩን የኢኮኖሚ ልማት መሻሻል ድምፅ የሚያስተጋባ መሆን አለበት። ኢኖሚክ በአቢዣ ከስድስት የምርጫ ሂደት በኋላ የ55 ዓመቱ ተሰናባቹ ናይጄሪያዊ የግብርና ሚኒስትር አኪንዊ አዴሴኒ የቀናቸው ሲሆን ባለፉት አስር ዓመታት የአፍሪቃ የልማት ባንክን ያስተዳደሩትን ዶናልድ ካቤሩካን ይተካሉ። እንደ ኢኮኖሚው ባለሙያ ኦማር ቤን የደር አስተያየት ካቤሩካ አበረታች ሁኔታ ላይ የሚገኝ ባንክን ነው ለተከታያቸው የሚያስተላልፉት የአፍሪቃ የልማት ባንክ በየዓመቱ ከበጀቱ መካከል ከግማሽ የሚበልጠውን ማለትም ወደ ሁለት ቢሊዮን ዶላር የሚጠጋ ብድር በመስጠት በአህጉሩ ልማት መሻሻል ላይ ትልቅ ድርሻ እያበረከተ ተቋም መሆኑን ኦማር ቤን የደር አስረድተው፣ ይሄው ገሃድ ሁኔታ ለስዩሙ የባንክ ፕሬዚደንት I think the person who's going to inherit the bank is going to inherit a strong institution. የተመረጠው ሰው ጠንካራ ተቋም የሚረከብ ይመስለኛል። ስለ ማንኛውም ግዙፍ አፍሪቃዊ የመሰረተ ልማት ፕሮጀዎች መረጃ ለሚፈልግ ሁሉ ወይም የአቅም ግንባታን ለመሳሰሉ አበይት ጥያቄዎች መፍትሄ ወይም መልስ በማፈላለጉ አኳያ የአፍሪቃ ልማት ባንክ እንደ አንድ አማራጭ ድርጅት የሚታይ ነው። የአፍሪቃ የልማት ባንክ አብዩን ዓለም አቀፍ የፋይናንስ ቀውስን የተቋቋመ እንዲሁም ለጸረ ኤቦላ ወረርሽኙ ትግል በአፋጣኝ ድጋፍ የሰጠ የመጀመሪያው ባንክም ነበር። በዓለም አቀፍ ደረጃ የፋይናንስ ቀውስ ቢከሰትም ተሰናባቹ የአፍሪቃ የልማት ባንክ ፕሬዚደንት ካቤሩካ ባንኩን የማጠናከርና አስተዳደሩን ከማዕከላዊ እዝ የማላቀቁ ተግባር ተሳክቶላቸዋል። በወቅቱ ባንኩ 25 የአካባቢ ጽህፈት ቤቶችን ከፍቶ በመንቀሳቀስ ላይ ይገኛል። ሳምንግ ላይክ ኦቨር ሞር ን 25 ሪጂናል ኦፊሴስ ኦን ግራንድ የአፍሪካ የልማት ባንክ የሰጠውን ብድር የአህጉሩን መሰረተ ልማት በተለይም የኃይሉን ምንጭና የትራንስፖርቱን ዘርፎች ለማሻሻያው ተግባር በማዋል እንደ አውሮፓውያን ዘመን አቆጣጠር ከ2005 ዓ ም ወዲህ የአፍሪቃ የልማት ባንክን ያስተዳደሩት ዶናልድ ካቤሩካ ጥሩ ውጤት በማስመዝገብ ሰፊ ድርሻ ማበርከታቸውን ኦማር ቤን የደር ገልጸዋል። ካቤሩካ ከእርሳቸው በፊት ከነበሩት የድርጅቱ ፕሬዚደንት የሞሮኮ ኦማር ካባዥ በተረከቡት ግዙፍ የመሻሻል ተስፋ በነበረው ባንክ አሰራር ላይ ተሃድሶ በማድረግ ተጨባጭ ውጤት ማስገኘት ተሳክቶላቸዋል። እርግጥ የአፍሪቃ ልማት ባንክ እንከን አልባ ድርጅት አይደለም፣ ብዙ መሻሻል ይኖርበታል። ለምሳሌ በብድር አሰጣጡ ወይም ፕሮጀዎችን በመቀበሉ ውሳኔ ሂደት ላይ ፈጣን ሊሆን ይገባዋል። በአጠቃላይ ሲታይ ግን የባንኩ አሰራር በጣም ጥሩ ነበር። ስዩሙ የአፍሪቃ ልማት ባንክ ፕሬዚደንት ናይጄሪያዊው አኪን ውሚ አዴሴኒ በሚረከቡት ባንክ ውስጥ የተሀድሶውን እርምጃ አጠናክረው የመቀጠልና የመሰረተ ልማት ፕሮጀዎችን ለማፋጠን በሚቻልበት እርምጃ ላይ የባንኩን አሰራር ፈጣን በሆነ መንገድ የማነቃቃት ትልቅ ተግባር እንደሚጠብቃቸው ከወዲሁ ተገልጿል።